አርቲስት ታማኝ በየነ የዓለም አቀፍ ህብረት ለኢትዮጵያውያን መብቶች ሰብሳቢ፣ እንዲሁም ደግሞ አቶ ዳኛቸው ተሾመ የዓለም አቀፍ ህብረት ለኢትዮጵያውያን መብቶች የአቅም ግንባታ ክፍል ሰብሳቢና የቦርድ አባል ለመሆኑ የዚህ ህብረት ዓላማው ምንድን ነው? ሊመሰረትበት የተፈለገውስ ለምንድን ነው? ከአርቲስት ታማኝ ብንጀምር። እሺ፣ አመሰግናለሁ። የተመሰረት ነው በሁለት ሺ አስራ ሶስት በድንገተኛ ሁኔታ ነው የተቋቋም ነው። ይኸውም በሳውዲ አረቢያ ይኖሩ የነበሩ ኢትዮጵያውያኖች ያለ አግባብ ከህግ ውጪ በግፍ እየተደበደቡ ሜዳ ላይ ሲገደሉ ስላየን ይህንን ቁጭሎ ማየት አይቻልም በሚል ተሰባስበን በምን መልኩ ልንረዳ እንችላለን የሚለው ሀሳብ ነው ያገናኘን። በዛ ዙሪያ በሳኡዲ መንግስትም ላይ ይሁን በውጭ ዓለም አቀፍ ድርጅቶችን እንደ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች፣ የአሜሪካንን ስቴት ዲፓርትመንት የአውሮፓ ህብረትንም በማነጋገር በዜጎች ላይ የሚደርሰው ድብደባና ጫና እንዲቆም ዜጎች ወደ ሀገራቸው የሚመለሱበትን ምን መንገድ በማመቻቸት በተለያዩ የሳውዲ ኤምባሲዎች ሰልፍ በማድረግ ገንዘብ በመሰብሰብ ለተጎጂዎቹ በአይወም በኩል እንዲደርስ በማድረግ በዚህ መልክ ነው የጀመርነው። ከዛ በኋላ እንግዲህ ሁኔታው ወደፊትስ ምን ማድረግ እንችላለን ለሚለው ተመሳሳይ ችግር በኢትዮጵያ ላይ ሲደርስ አፋጣኝ የሆነ ምላሽ ሊሰጥ የሚችል ድርጅት ብናደርገው በሚል በተለያየ ቦታ በደቡብ አፍሪካን በተመሳሳይ ይህ ችግር በደረሰባቸው በተለያዩ የዓለም ክፍሎች በእስር ቤት የሚገኙትን መብት ለማስከበር ጥረት በማድረግ በዚህ መልክ ተቋቁሞ በእንዲህ አይነት ሁኔታዎች ላይ እየሰራ የሚገኝ ድርጅት አቶ ዳኛቸው ተሾመ እርስዎም የዚህ የህብረት ቦርድ አባልና የአቅን ግንባታ ክፍል ሰብሳቢ ኖት። ይህ ህብረት ምን እንቅስቃሴ እያደረገ ይገኛል? በተለይ በአሁን ሰዓት የኢትዮጵያ ሕዝብ ስፔሻ በስደት ያለው መንግስት የለውም፣ የሚቆምለት የለም እና እንደ መንግስት የኢትዮጵያ ዜጎች በዓለም ዙሪያ ተበትነው መከራ ሲደርስባቸው በሊቢያ የመን ውስጥ እስር ቤት ታስረው በቀማኞች ተይዘው ሆስቴጅ ሆነው ሲሸጡ እነሱን በማግኘት እነሱን ከእስር ቤት በማስፈታት ሊቢያ ለተገደሉ ቻቸው ለእያንዳንዳቸው ገንዘብ በመስጠት ቆሼም ላይ ጉዳት ለደረሰባቸው ወገኖቻችን ገንዘብ በመስጠት ባህር ዳር እንደዚሁ በአማራ ክልል መከራ ሲደርስባቸው ለእያንዳንዱ ቤተሰብ የምንችለውን በማድረግ በኦሮሚያ ቴሪቶሪም እንደዚሁ በማድረግ ጋዴን በድርቅ ጊዜ ገንዘብ ወደዛ ሰባስበን በመላክ በተቻለን መጠን እንግዲህ ለወገኖቻችን እርዳታ ሲያደርግ ቆይተዋል። የድርጅት አሁንም በዚህ በኦሮሚያ እና በሶማሌ በኩል በተፈጠረው ግጭት ለዛም እንደዚሁ አስተዋጽኦ እያደረግን ነው። በምን መልኩ ነው ይህንን አስተዋጽኦ እያደረጋችሁ ያላችሁት? ታማኝ ይህን ብትመልስልን። እሺ በውይይታችን መካከል ግልጽ መሆን ያለበት ነገር ቀደም ሲል የተቋቋምንበትን ዓላማ በግልጽም በዚህ ድርጅት የተሰባሰብነው ሰዎች በሙሉ እንደ ዜጋ በእያንዳንዳችን የተለያየ የፖለቲካ እምነት አለን። ያገናኘን ግን በኢትዮጵያ ላይ የሚደርሰውን መከራ መቀነስ በአንችል እኳን የተወሰነ አስተዋጽኦ ብናደርግ ከሚል ስሜት ነው የተቋቋምነ ያ በመሆኑ የአንዳንዶቻችን የፖለቲካ ተሳትፎ በአገር ቤት ያለው መንግስት ለመጥፎ ስለሚያይ ከኛ ጋር የሚደረገውን እንቅስቃሴ ይከታተላል። ስለዚህ አገር ቤት እርዳታ ለማድረስ በምንሞክርበት ጊዜ በጥንቃቄና በድብቅ ነው ወገኖቻችን ለመርዳት የምንሞክረው። ምክንያቱም በውጭ ያለው ሀይል ሁሉም ጠላት ተደርጎ ስለሚታይ እኛ ደግሞ እንደ ዜጋ የዜግነት ስሜት አለን። ሰው ሲሞት ሲገደል፣ ወይም ደግሞ ሌላም ችግር ሲደርስበት መድረስ አለብን የሚል አቋም ስላለን ያን እናደርጋለን እና በጣም ጠባብ ቀጫጭን መንገዶችን እየተጠቀምን ነው የምናደርገው። አሁንም በኦሮሚያ ለደረሰው ችግር በኢትዮጵያ ሶማሌ ክልል ላይ በዜጎች መካከል የደረሰውን አደጋ አይተን ይህንን እርዳታ የምናደርስበት መንገድ ስንፈልግ በአባገዳዎች በኩል በይፋ የተከፈተ ባንክ አካውንት እንዳለ ስናቅ እነሱን አነጋግረን እርዳታውን በዛ ልከናል። በተመሳሳይ በሶማሊያ ክልል ውስጥ ላሉ ዜጎችም ይኸው መፈናቀል ለደረሰባቸው እርዳታ ለማድረስ ስንሞክር በዛ በኩል ያለው መስመር በጣም ጠባብ ነው። አሁን ግን እንዲህ ነው እንዲህ ነው ማለት ባልችልም መንገድ ፈልገን እርዳታውን ለማድረስ ጥረት እያደረግን ያለ ነው። ስለዚህ በብዙ መልኩ አስቸጋሪ ሁኔታዎችን እያለፍን ነው የምናደርገው ለማለት እንግዲህ እንደሚታወቀው በአሁን ሰዓት በተለይ በቅርቡ በሶማሌ ክልል አንዳንዱ ጥረቶች ይታያሉ። ኦሮምኛ ቋንቋ ተናጋሪ የሆኑ የኅብረተሰብ ክፍሎች እየተፈናቀሉ ነው የሚገኙት። ያንን ለማገዝ ነው እርዳታውን በማሰባሰብ ላይ ያለነው ነው የምትሉት። በአሁን ሰዓት ግን ቀደም ሲል እንደገለጽከው ታማኝ ያንን ለማድረስ መንገዱ በጣም ጠባብ እንደሆነ ነው። ይሄ ሁሉ ሆኖ ያገንዘብ በትክክል ለህብረተሰቡ ይደርሳል ብሎ የሚታሰብበት እድሉ ምን ያህል ነው? እንግዲህ በግልጽ አሁን በይፋ ያደረግነው በአባ ገዳዎች በኩል የተከፈተውን አካውንት እነሱን አነጋግረን ገቢ አድርገናል። እዚህ ላይ እንግዲህ ትልቁ የስራ ድርሻ ወይም ደግሞ ክፉ ነገር መታየት ያለበት እየማም ነው። እኛ ይሄን የምናደርገው መንግስት አይደለንም። የገቢ ምንጭ የለንም። ኔትወርክ የለንም። ከዳር ዳር የኢትዮጵያን ክልል የሚያዳርስ ስራውን የምናካሄድበት መዋቅር የለም። የምናደርገው በቅንነት ተነስተን ቀና የሆኑ ኢትዮጵያዎችን ጠይቀን እርዳታ ማድረስ ነው። ይሄን በጎንደር፣ በደብረ ታቦር፣ በባህርዳር፣ በአማራው ክልል፣ በኦሮሚያን በተመሳሳይ በህዝብ አመፅ ጊዜ የተሰዉ የተገደሉ ኢትዮጵያውያን ወገኖችን ለመርዳት ጥረት አድርገናል። ያን ስናደርግ የተጠቀምንበት መንገድ ይፋዊ አይደለም። አሁን መናገር ያስቸግረኛል። ቀደም ሲል እንደነገርኩሽ፣ አሁንም ቢሆን የምንችለው ሁሉ ቀዳዳ ተጠቅመን ለመድረስ ነው የምንሞክረው። ለምሳሌ ከሶማሊያ ክልል ለተፈናቀሉ ኢትዮጵያውያን ያደረግነው እርዳታ ለኢመርጀንሲ አንድ ቀን አደጋ ይመጣል ብለን ካስቀመጥለውን አይነው እንጂ ከእሱ ገና እርዳታ አልጠየቅም። ስለዚህ እንደ ትልቅ ድርጅት ትልቅ ገቢ እንዳለው እና የተደራጀ መዋቅር እንዳለው አይደለም እየሰራ ነው ያለ ነው። ቢያንስ አንድ ዳቦ ወይም አንድ የላስቲክ ወይም አንድ ርብድ ልብስ ማድረስ ብንችል በችግር ላይ ያለ ኢትዮጵያዊ ደግሞ አይዞህ የሚለው ወገን እንዳለ ሲያውቅ ተስፋ መሆን እግዚአብሔርን እና ህሊናችንን እየጠየቅን እያ ሲስተም ነው የምንሰራው ከዚህ ውስጥ ሌላ ትርፍ ለማግኘት የተሰባሰብን አይደለም። በቦርድ ውስጥ ያሉት በኑሯቸው፣ በስራቸው፣ በተለያየ ፕሮፌሽናል ስራ ላይ ያሉ ኢትዮጵያውያን ናቸው። እዚህ ውስጥ ያመጣቸው ቁጭ ብሎ ከማልቀስ የሚቻለውን ሁሉ ማድረግ እንችላለን ከሚል ስሜት የተሰባሰብንንን እና ይህም ሁሉ ዙሪያውን እንደው አድማጮችም እንዲረዱ ትፈልጋለሁ። የሚያጋጥመንም ፈተና እና ያን ፈተና ለማለት የምንሄድበት መንገድ በጣም ቀጭን፣ በጣም ጠባብ፣ ግን አንድም ሳይሆን የአንድ መታደግ ከቻልን በሚል ስሜት ነው የምንቀሳቀሰው። አላማችሁን ለማሳወቅ፣ ለተቀረው የህብረተሰብ ክፍል ለማዳረስ ምን አይነት ዘዴዎችን ነው እየተጠቀማችሁ ያላችሁ? እንዴትስ ነው ህብረተሰቡን እየደረሳችሁት ያላችሁ? አቶ ዳኛቸው በዚህ ላይ ቢመልሱ። ይህንን ለማድረግ በሁለት ሺህ አስራ ሶስት ሳውዲ ውስጥ በተፈጠረው ሁኔታ ኢትዮጵያኖች፣ በአለም ዙሪያ ያሉ ኢትዮጵያኖች በጣም በጣም ተከፍተው ተቆጥተው ስለነበረ በዛን ጊዜ የተገነባ ኔትወርክ አለ። እውነቱን ለመናገር፣ ክሬዲቱንም ለመስጠት በኢሳት በኩል ኮንታክት እያደረጉን ስለነበረ በዛ በኩል የተገነባ ሰፊ ኔትወርክ አለ እና በዛ መሰረት የግሎባል አላያንስ ቻፕተሮች በየቦታው ተቋቁመው እነኛ የዛ ቻፕተር ደጋፊዎች ሰዎች ከኛ ጋር ይሰራሉ እና አሁንም አሁን አቶ ታማኝ የጠቀሰው ገንዘብ ያንን ገንዘብ አባገዳዎች በከፈቱት አካውንት ስናስቀምጥ ያኔ በዚሁ ኢትዮጵያኖች በዓለም ዙሪያ ያሉ የሰበሰቡት ገንዘብ ከዛ ውስጥ ለኢመርጀንሲ ብሎ ከተቀመጠው ነው። እና እነኚህ ትንንሽ ቻፕተሮች ገንዘብ ያዋጣሉ። ኢትዮጵያኖች በዓለም ዙሪያ ያሉ ኢትዮጵያኖች በማዘንና ከማልቀስ አልፎ ራሴ ምን ላርግ፣ እኔ ምን ላርግ፣ ምን እያረኩ ነው ብለው ራሳቸውን የጠየቁ ሕሊናቸውን የመረመሩ ኢትዮጵያውያን እየተገናኙ ከኛ ጋር በደ ገጻችን በኩል በአጋጣሚ አሁን መጥቀስ እፈልጋለው። ዲፌንድ ኢትዮፒያንስ ዳት ኦርግ ይላል ድረገጻችን። በዛ በኩል ኮንታክት ያደርጉናል፣ ወይንም ደግሞ ግሎባል አላያንስ ፎር ዘ ራይት ኦፍ ኢትዮፒያንስ ብለው ሰርች ሲያደርጉ ያገኙታል። ቁጥራችንንም እዚህ አጋጣሚ መስጠት ፈልጋለው። ስምንት ሰባት ሰባት ሰባት አራት ስድስት አርባ ሶስት ሰማንያ አራት ነው ቁጥራችን እና በዚህ በኩል ደውለው ሊያገኙን ይችላሉ። በዚህ ሁኔታ ነው ኢትዮጵያኖችን የምንደርሰው ያለ። ነው አንድ ነገር ልጨምር ይቻላል ይቻላል ይቻላል። በተለያየ ጊዜ ያደረግናቸው እንደዚህ እንደዚህ እንደዚህ ለማለት ይከብዳል፣ ግን መሰረታ፣ የሆኑ ነገሮችን ማለት ፈልጋለሁ። ለምሳሌ ከአራት ጊዜ ያላነሰ አይኦኤም ለሚባለው ድርጅት እርዳታ ሰጥተናል። ይህን እርዳታ ስንሰጥ በመላው ዓለም ያሉ ኢትዮጵያያን በቤተ በማህበር በኢትዮጵያ ኮሚኒቲ ስም የተደራጁ እየላኩሉና ያደረግ ከዛ በኋላ በወርልድ ቪዥን በኩል ኢትዮጵያ ውስጥ ላለው ችግር እንዲደርስ ሁለት ጊዜ እርዳታ አድርገናል። ይህንንም ከኢትዮጵያውያኖቹ የተሰባሰብ ነው። ግን በዚህ መካከል እኛ እርዳ ጠቀሳ ለምሳሌ እንደ ቆሼ ተጎጂዎች አይነቶቹ ጋር ደርሰናል። ግን ህዝቡን ስጡን አላልንም። በዛ ጊዜ እና እንዲህ ድንገተኛ አደጋ ሲመጣ ተነስተን እናደርጋለን። በነገራችን ላይ በተለያየ ምክንያት ተይዘው ታስረው በአሰቃቂ ሁኔታ የነበሩ ኢትዮጵያውያኖችን ከተለያዩ እስር ቤቶች ውስጥ አስወጥተናል። የሰራነው ይሄ ነው ይሄ ነው ብለ ረዘሜ ለማቅረብ ሳይሆን በጣም አንዳንዱ የማይገለጽ ብዙ ስራዎች ሰርተናል። የምናደርገው ግን አሁንም በእኛ ስራ የተማመኑ እስካሁን የሰራናቸውን ስራዎች የተከታተሉና ያመኑ ሰዎች እየረዱን ነው። በዚህ መካከል ጥያቄ የሚያነሱ የእኛን ክሬዲብሊቲ ኮስቲን የሚያረጉ ወይም ደግሞ የፖለቲካ ተጽዕኖ ነው ብለው የሚያስቡ አሉ። እዚህ ውስጥ የህሊናና የዜግነት ግዴታ አሰባስቦን እንጂ ሌላ ትርፍ ጥቅምና የፖለቲካ አድቫንቴጅ ለመምታት የተሰባሰበ ሀይል አይደለም። እኛ የምንሄድበት መንገድ ቀጭን ስለሆነብን እንኳን ሌላ ወርልድ ቪዥን ከኛ ጋር በመስራቱ ማስጠንቀቂያ ደርሶታል። ይህንን አቮይድ አድርገን ግን ለዜጎቻችን ለመድረስ ተጠንቅቀን ነው እየሰራ ነው ያለ ነው። አደጋው ደግሞ ያለው አሁን በተጠቀሱት ሁለት ክልሎች ብቻ ሳይሆን ሌሎች አካባቢዎችም በአማራውም ክልል ተመሳሳይ አደጋ አለ። በሲዳማዎችም የደረሰ ነገር ብዙ ቦታ ነው ያለው። ግን እንደ ብዛታችን በውጭ ሀገር እንደተበተን ነው እንደ ቁጥራችን አቅማችንን አሰባስበን እያደረግን አይደለም ያለ ነው እና ይህን የሰፋ ችግር ተመልክቶ ህብረተሰቡ በዚህ ዙሪያ እንዲሰባሰብ ነው ጥሪ የማደርገው። አርቲስት ታማኝ በየነ የዓለም አቀፍ ህብረት ለኢትዮጵያውያን መብቶች ሰብሳቢ፣ እንዲሁም ደግሞ አቶ ዳኛቸው ተሾመ የዓለም አቀፍ ህብረት ለኢትዮጵያውያን መብቶች የቦርድ አባልና የአቅም ግንባታ ክፍል ሰብሳቢ ስለነበረን ጊዜ አመሰግናለሁ። እኛም አመሰግናለን። ዜር ይስጥልን።